ስፖርት አድማጮቻችን፣ ሳምንታዊው የሰኞ ምሽት የስፖርት ጥንቅራችንን በማድመጥ አብራችሁን ትቆዩ ዘንድ ግብዣችን ነው። ከዝግጅቱ ጋር አብሬያችሁ የምቆየው ሃይማኖት ጥሩነህ ነኝ። በቀዳሚነት የኢትዮጵያ ብሔራዊ ቡድን ዋሊያዎች ለአፍሪካ ዋንጫና ለቻን የማጣሪያ ውድድር ላለባቸው ግጥሚያዎች አቋማቸውን ለመፈተሽ የወዳጅነት ጨዋታ ትላንትና በአዲስ አበባ ስቴዲየም ከዛምቢያ ብሔራዊ ቡድን ጋር አካሂደው አንድ ለዜሮ በሆነ ውጤት ተሸንፈዋል። ቡድኑን በቅርቡ የተረከቡት አሰልጣኝ ዮሐንስ ሳህሌ በአብዛኛው አዳዲስ ተጫዋቾችን ይዘው አዲስ ቡድን በማዋቀር ብቀ ቢሉም ሳይቀናቸው ቀርቷል። በያዝ ነው ሳምንት መጨረሻም ከሌሴቶ ብሔራዊ ቡድን ጋር ለሚኖራቸው ቀዳሚ የምድብ ማጣሪያ ግጥሚያም የትላንቱ የወዳጅነት ጨዋታ ምን ያህል የቡድኑን ጠንካራና ደካማ ጎን ለማየት አስችሎታል? የሚሉትን ጥያቄዎች በማንሳት በሀገር ውስጥና እንዲሁም በተለያዩ የውጭ ድረገጾችና የሕትመት ውጤቶች ላይ የስፖርት ዘገባዎችን በማቅረብ ላይ የሚገኘው የስፖርት ጋዜጠኛ ከቡዛየው ዋጋ ጋር ከአዲስ አበባ ተከታዩን ቃለመጠይቅ በስልክ አድርገናል። አጠቃላይ ቡድኑ እንግዲህ በአዲስ አሰልጣኝ ነው በትናንትናው ጨዋታ የተሳተፈውና፣ እስቲ አጠቃላይ ቡድኑ ምን አይነት አቋም ይዞ ነው ወደ ሜዳ የገባው ማለት ይቻላል? ሳምንት ከደሴቱ ባህር ለሚደረገው ፊትዋንጫ የመጀመሪያ ተሰላፊ የሚሆኑትን እንዲሁም አዳዲስ ተጫዋቾችን ለመሞከሪያ ጨማ ጨዋታ እንደሚሆን ተጠብቆ ነበር። በኢትዮጵያ ብሄራዊ ቡድን በኩል አራት አራት ሁለት አይነት ፎርሜሽን በመጠቀም ነበረ አራት ሰፊት በነበረው እንቅስቃሴ እና ምስሬው ሰለሞን ጌራው ከገቡ በኋላ ትንሽ የተሻለ ለመንቀሳቀስ ሞክረዋል ያው

ሲያደርጉበት ይታያል። እንዲሁም በአዲ ቦታ ላይ አሰልጣኙ በሚቀጥለው ሳምንት በሚደረገ ጨዋታ ላይ የመጡትን ፕሮፌሽናል ተጫዋቾች እንደሚጠቀሙ ነው የሚጠበቀው። ከጨዋታው በኋላ አሰልጣኙ ተጫዋቾች የሰጡት አስተያየት አለ። እንደው ምን ታዘብክ? በስቴዲየሙ አካባቢ አዲሱ የቡድኑ አሰልጣ- አዲስ ሲደንበመገንዳ መናገር የሚቻለው ምክንያቱም አዳዲስ ተጫዋቾች እንደሚጠቃቸዋል ከጨዋታ በኋላ የሰ

ዲካሴ ተደረገበት ሰዓት ደጋፊው ዲካሴ ያደርግ ነበር። ያው የወዳጅነት ጨዋታ ስለነበረ ያን ያህል የተለየ ስሜክትን በተመልካችሁ ላይ የታየው ነገር አልነበረም። ወደ አትሌቲክስ ስናልፍ ሰሞኑን በአትሌቲክስ አፍቃሪያን ዘንድ መነጋገሪያ ሆኖ የሰነበተው ጉዳይ ቢኖር የብሪታንያዊው የሞፋራና የለንደን ኦሎምፒክ የአስር ሺህ ሜትር የብር ሜዳሊያ ባለቤት የአሜሪካዊው የግላን ራፕ አሰልጣኝ አልቤርቶ ሳላዛር ከ ጉልበት ሰጪ ወይም አበረታሽ መድኃኒት ጋር በተያያዘ በጸረ ዶፒንግ መርማሪዎች የቀረበበት ክስ እናገኛለን። ታዲያ ከጉዳዩ ጋር በቀጥታም ሆነ ቀጥተኛ ባልሆነ መልኩ የተለያዩ መገናኛ ብዙሀን የሞፋራን ስም ሲያብጠለጥሉ ሰንብተዋል። ከዚሁ ጋር በተያያዘ ጉዳዩ ያሳሰበውና ያበሳጨው ሞፋራህም ሞ ሊካፈልበት የነበረው የ1500 ሜትር ርቀት ውድድርም የ50ሺ ፓውንድ ክፍያ ከአዘጋጆቹ ጠይቆ የነበረ ቢሆንም ከአሰልጣኙ ጋር በተያያዘ እየተሰጠ ባለው አስተያየት ስሜቴ ተጎድቷል፣ የውድድር መንፈሴንም ረብሾታል ያለው ሞ ከትላንቱ የበርንግሃም የዳይመንድ ሊግ ውድድር ራሱን ማግለሉን አስቀድሞ አስታውቋል። ይህ በእንዲህ እንዳለ በትላንትናው ዕለት በተከናወነው የበርንግሃም የዳይመንድ ዲያመንድ ሊግ ውድድር ውስጥም በሴቶቹ በተካሄደው የ1500 ሜትር ውድድር በትውልድ ኢትዮጵያውያን የሆኑት ለኒዘርላንድስ የምትሮጠው ሰፊያን ሐሰንና ለስዊድን የምትሮጠው አበባ አረጋዊ አንደኛና ሁለተኛ በመሆን ውድድራቸውን በበላይነት ሲያጠናቅቁ፣ ኢትዮጵያዊቷ አትሌት ጉድፋይ ጸጋይም በአምስተኝነት ውድድሯን ፈጽማለች። ባለፈው ቅዳሜ ምሽት በበርሊን ኦሎምፒክ ስታዲየም በድምቀት በተከናወነው የአውሮፓ ሻምፒዮንስ ሊግ ፍጻሜ የተገናኙት ባርሴሎና ጁቬንቱስን ሶስት ለአንድ በሆነ ውጤት በማሸነፍ ሻምፒዮና ሆኗል። ሁለቱም ክለቦች በየአገሮቻቸው ሊግ ላይ ሻምፒዮን ሆነው ያጠናቀቁ ሲሆን ክለባቱም በኮፓ ዴል ሬይ እና በኮፓ ኢታሊያ አሸናፊ በመሆን በውድድር ዘመኑ ሶስተኛ ዋንጫን ለማግኘት ነበር። በር ባለፈው ቅዳሜ ወደ በርሊን አቀንተው የነበረው ታዲያ ባርሳ፣ በአስደናቂ አጫዋትና ብቃት አሸናፊ በመሆን ለአምስተኛ ጊዜ የሻምፒዮንስ ሊጉን ዋንጫ ሲያነሳ ለሁለተኛ ጊዜ ደግሞ ሶስት ዋንጫዎችን በዓመት ውስጥ በማንሳት አዲስ ታሪክ ጽፏል። ስለ ቅዳሜው የቻምፒዮንስ ሊግ የፍጻሜ ውድድርን በተመለከተ የአውሮፓ እግር ኳስ የውድድር አስተላላፊ ከሆነውና በተለይም በሻምፒዮንስ ሊግ ትንተና በተለያዩ መገናኛው ብዙሃን በመቅረብ በመስጠት ላይ የሚገኘው ብሪታንያዊው የስፖርት ጋዜጠኛ ኢያን ሁሊምን ስለ ባርሴሎና ውጤታማነት በተመለከተ ምን አይነት አስተያየት እንዳለው ላቀረብኩለት ጥያቄ ተከታዩን መልስ ሰጥቷል። ጨዋታው ከተጀመረ ከአራተኛው ደቂቃ ጀምሮ ያየነው ፈጽሞ በጣም የተለየና የሚያስደንቅ ነገር ነው። ነገሩ ያው የተለመደ ቢሆንም በግላቸው ብቃት ያላቸው ተጫዋቾችና ኳሱንም ሲቀባበሉ በመካከላቸው መረዳዳትና ግንኙነትም ነበር። አሰልጣኝ ሉዊስ ኤንሪኬ ባለፈው በጋ ባርሴሎናን ከተረከቡ ወዲህ ባርሴሎናን እንደገና ገንብተውታል። ትንሽም ቢሆን የጓርዲዮላ ምስል ቢኖረውም የሶስቱ ተስጦ ያላቸው ተጫዋቾች እንደ ቡድን መጎዳኘትም ቡድኑን የበለጠ አጠንክሮታል። እርግጥ ነው ጁቬንቱስ በለቱ በቁርጠኝነት እና በጀግንነት ቢጫወቱም አንድ ለአንድ አቻ ለመሆን ቢሞክሩም በጨዋታው ጁቬንቱስ ከዛ በላይ እንደማሄድ ያስታውቅ ነበር። በቀላሉ ማለት የሚቻለው ባርሴሎና በለቱ በጣም ጥሩ ነበር። የዓለም ምርጥ ተጫዋች ሊዮናል ሜሲ እንደ ኔማርና ስዋሬዝ ከመሳሰሉ ኮከብ ተጫዋቾች ጋር አብሮ መጫወቱ በችሎታው ላይ ምን ጨምሮለት ወይም ቀንሶበት ይሆን ለሚል በመጨረሻም ለኢያን ላቀረብኩለት ጥያቄ በሰጠው ምላሽም፣ እንደሚመስለኝ በጥቅሉ የምንቀበለው ነገር ቢኖር ጋርዲዮላ ከለቀቀ በኋላ ሜሲ ከነበረበት ብቃቱ በመጠኑም ቢሆን ብቃቱን ያጠ የተጠናቀቀበት ሁኔታ ነበር። ልክ እንዳሁኑ ሶስት ታላላቅ የዓለማችን ምርጥ ተጫዋቾች በውድድር ዘመኑ እንዲህ አንድ ላይ ከሆኑ ወዲህ ግን የሚጫወቱት በአንድ ላይ ነው። እኔን ብቻ እዩኝ የሚል ስሜት አይደለም የምንመለከተው። የሚጫወቱት እንደ ቡድን ወይም እንደ ጋራ ነው። ያ በጣም የሚያስደንቅ ነገር ነው። ሜሲ ከኔማር ጋርም ሆነ ከስዋሬዝ ጎን መሰለፉ የበለጠ እንዲጫወት ረድቶታል። ያም ጥሩ የውድድር ዘመንን እንዲያሳልፉ ረድቷቸዋል። But he has managed to get back to his best, thanks in large part to the talent of, uh, of Neymar and Suarez this season. በካናዳ አስተናጋጅነት እየተካሄደ የሚገኘው ሰባተኛው የሴቶች የዓለም ዋንጫ የእግር ኳስ ግጥሚያ ከባለፈው ቅዳሜ ጀምሮ መካሄድ ጀምሯል። ለመጀመሪያ ጊዜ 24 ሀገራት በሚካፈሉበት የጎል ቴክኖሎጂም ተግባራዊ በሚሆንበት በዚሁ የዓለም ዋንጫ ላይ አፍሪካ ለመጀመሪያ ጊዜ በሶስት ሀገራት ተወክላለች። ኢንተርናሽናል ዳኛ ሊዲያ ታፈሰም ለመጀመሪያ ጊዜ ኢትዮጵያን በመወከል በዓለም ዋንጫ ላይ በአልቢተርነት ካፈላለች በዚሁ የዓለም ዋንጫ መክፈቻ ውድድርም አስተናጋጇ ካናዳ ቻይናን አንድ ለባዶ፣ ኒዘርላንድስ ኒውዚላንድን እንደዚሁ በተመሳሳይ ውጤት ስታሸንፍ፣ ኖርዌይ ታይላንድን አራት ለባዶ፣ ጀርመን አይቬሪኮስትን አስር ለምንም በሆነ ውጤት በመርታት አይቬሪኮስትን የጎል ጎተራ አድርጋታለች። በዛሬው ዕለት ደግሞ ካሜሮን ከኤኳዶር፣ ጃፓን ከስዊዘርላንድ የሚጋጠሙ ይሆናል። በፍሬንች ኦፕን የሜዳ ቴኒስ ውድድር የዓለማችን ቁጥር አንድ ኖቫክ ጆኮቪች ትላንት በፓሪስ አስደንጋጭ ሽንፈትን አስተናግዷል። ስዊዘርላንዳዊው ስታን ቫቫሪንካ ለመጀመሪያ ጊዜ የሮሎንጋራስ አሸናፊ ሆኗል። በዓለም የቴኒስ የደረጃ ሰንጠረዥ በዘጠነኛ ደረጃ ላይ የሚገኘው ቫቫሪንካ አራት ለስድስት ስድስት ለአራት ስድስት ለሶስትና ስድስት ለአራት በሆነ ውጤት ባለድል ሲሆን፣ በሴቶቹ አሜሪካዊቷ ሳሪና ዊሊያምስ ተጋጣሚዋን ሉሲ ሳቫሮቫን ስድስት ለሶስት ስድስት ለሰባት ስድስት ለሁለት በሆነ ውጤት ረታለች። ሳሪና ከውድድሩ በፊት አጋጥሟት በነበረው ድንገተኛ ሕመም ምክንያት የፍጻሜ ውድድሯን ለመሰረዝ ተቀርባ የነበረ ቢሆንም በመጨረሻ ወደ ውድድር ሜዳ በመግባት ያስመዘገበችው ድል ከምንጊዜውም የበለጠ የተለየና አስቸጋሪ እንደነበር ከውድድሯ በኋላ ሳሪና ገልጻለች። በመጨረሻም በካናዳ የግራንድ ፕሪ የፎርሙላ አንድ የመኪና ሽቅድድም ብሪታናዊው ሉዊስ ባለድል ሆነ በካናዳ ሞንትሪያል በተደረገው በዚሁ ውድድር የአምናው ሻምፒዮን ሉዊስ ሃሚልተን ዘንድሮ አራተኛ ድሉን ሲያስመዘግብ ነጥቡንም ወደ አስራ ሰባት ከፍ አድርጎታል። የቡድን አጋሩም ኒኮ ሮስበርግ በሁለተኝነት ሲጨርስ፣ ቫልተሪ ቦታስ በሶስተኝነት ውድድሩን አጠናቋል። ውድ አድማጮቻችን ለዛሬው የነበረን የስፖርት ጥንቅር እነዚሁ ነበሩ። ከዝግጅቱ ጋር ለነበራችሁ ቆይታ እናመሰግናለን። እስከ ሳምንት መልካም ቆይታ